ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 10 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን፣ አስተናጋጆቻችሁ ሰሎሞን አባትና። ጤና ይስጥልኝ፣ እኔም ቆንጂት ታዬ ነኝ። ከሰኔ 2008 ዓ ም እስከ መስከረም መጨረሻ 2009 ዓ ም በነበሩት ወራት በኦሮሚያ በአማራና በደቡብ ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የኢትዮጵያ ሰብአዊ መብት ኮሚሽን የመልካም አስተዳደር እጦት የኢኮኖሚ ችግር መንስኤ መሆናቸውን ጠቁሞ ተቃዋሚ የፖለቲካ ድርጅቶችና የሚዲያ ተቋማትን ተጠያቂ አደረገ። ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት፣ እንዲሁም በወጣቱ ዘንድ ያለው ስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል። አቶ አዲሱ ገብረ እግዚአብሔር የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ናቸው። ዘገባው በአብይ ርዕስ ይቀርባል። ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህወሓት አባል ነው። ራሱ መስካሪ፣ ራሱ ፈራጭ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለውም። አቶ ሙላቱ ገመቹ ናቸው የሰማችኋቸው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። በሰብአዊ መብቶች ኮሚሽኑ ሪፖርት ላይ የሰጡት አስተያየት አለ። ሌሎችም የሰጧቸውን አስተያየቶች አካትተ ዘገባ ይዘናል። ለአርዕስተ ዜናው ቆንጂት። የፕሬዝደንት ትራምፕ አስተዳደር የውጭ እርዳታ ላይ ብርቱ ቅነሳ እንዲደረግ ሀሳብ ቢያቀርብም ዩናይትድ ስቴትስ ደቡብ ሱዳንን መርዳቷን ማቋረጥ የለባትም ሲሉ ያቺን ሀገር እየጎበኙ ያሉ ዲሞክራት ሴኔተር አስገነዘቡ። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማሪስ ሳውዲ አረቢያ ጉብኝት ላይ ናቸው። ወደ ግብፅና ጅቡቲም ይደርሳሉ የሚሉትም ዜናዎችና ሌሎችም አሉን። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከሰኔ 2008 ዓመተ ምህረት እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን አመልክተዋል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስቱ የተቋቋመውና በመንግስት በጀት የሚንቀሳቀሰው የኢትዮጵያ የሰብአዊ መብቶች ኮሚሽን በዚሁ ሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ሪፖርቱ ገልጾ እነዚህን መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብለዋል። በሌላ በኩል ደግሞ የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው በዚህ ሪፖርቱ በአባባሽነትና በአመጽ ጠሪነት የጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም ብለዋል። በኮሚሽኑ ሪፖርትና በፓርቲዎቹ ለኮሚሽኑ ሪፖርት በሰጡት ምላሽ ላይ የተጠናቀሩ ዘገባዎች በምሽቱ አብይ ርዕስና በልዩ ዘገባ ይቀርባሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ግዙፍ የውጭ እርዳታ ቅነሳ እንዲደረግ ሐሳብ ያቀረበ ቢሆንም ደቡብ ሱዳንን መርዳታችንን መቀጠል እንዳለብን ባልደረቦቼን አሳስባለሁ ሲሉ በደቡብ ሱዳን ጉብኝት ላይ ያሉ አንድ የዩናይትድ ስቴትስ እንደራሴ ተናገሩ። የዴላዌር ግዛት ዴሞክራት የሕግ መወሰኛ ምክር ቤት አባል ክሪስቶፈር ኩንስ በዚህ ሳምንት በአማጺያን ቁጥጥር ስር የምትገኘዋን የቀድሞዋን የዩኒቲ ክፍለ አገር ከተማ ጋንኤልን የጎበኙ ሲሆን የከተማይቱ ሕዝብ ሙሉ በሙሉ ለዕለት ጉርሱ ሰብአዊ እርዳታ ጠባቂ መሆኑን ሲረዱ እጅግ የደነገጡ መሆናቸውን ገልጸዋል። ጋንኤል መግቢያ መውጫ መንገድ ስለሌለ ማናቸውም ቁሳቁስና ሰብአዊ እርዳታ የሚደርሰው በአየር በመሆኑ ወጪው እጅግ ከፍተኛ መሆኑን ሴናተሩ አክለው ገልጸዋል። አካባቢው የተባበሩት መንግሥታት ድርጅት የተወሰኑ ተልዕኮዎችና ሀገሮች ቅድሚያ ትኩረት መሆኑ እንዳለ መቀጠል ያለበት መሆኑን ጠንከር ያለ ማሳመኛ ይዘን መከራከር ይኖርብናል ሲሉም ሴናተር ኩንስ አሳስበዋል። የተባበሩት መንግስታት የዓለም የምግብ ፕሮግራም ደብልዩ ኤፍፒ በታወከው ሰሜን ምስራቅ የናይጄሪያ ግዛት በረሃብ ቀውስ የተጎዱ አምስት ሚሊዮን የሚጠጉ ሰዎችን ለመርዳት የሚያስችለው ገንዘብ እያለቀ መምጣት በብርቱ እንዳሳሰበው አስታወቀ። ቀውሱ የሚጎዳው ናይጄሪያን ብቻ ሳይሆን በቻድ ሐይቅ ሸለቆ የሚኖሩ ቤተሰቦችን በሙሉ ይሆናል ሲሉ አንድ የሀገሪቱ ከፍተኛ የሰብአዊ እርዳታ ባለስልጣን ተናግረዋል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ይነግረናል። ሰሜን ኮሪያ የኒኩሌር ጦር መሳሪያዎችና የተወንጫፊ ሚሳይሎች መርሃ ግብሮቿን እንድታቆም ዓለም አቀፉ ማኅበረሰብ የዲፕሎማሲና የምጣኔ ሀብት ጫና ሊያሳድርባት ይገባል ሲሉ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ አሳስቡ። ምክትል ፕሬዚደንት ፔንስ በጃፓን ጉብኝታቸው ወቅት ባደረጉት ንግግር ዩናይትድ ስቴትስ የኮሪያን ባህረ ገብ ከኒኩሌር ነጻ የማድረግ ግቧ ዳር ሳይደርስ አታርፍም። ይህን ለማድረግ ደግሞ ያለው አማራጭ መንገድ ሁሉ ስራ ላይ ሊውል ይችላል ብለዋል። ካሁን ቀደም ከሰሜን ኮሪያ ጋር በኒኩሌር መርሃ ግብሮቿ ጉዳይ ለመደራደር የተደረጉ ዓለም አቀፍ ጥረቶች የከሸፈውን የሁለተኛውን የስድስትዮሽ ድርድር ጨምሮ ያስታወሱት ፔንስ ሰሜን ኮሪያ በተደጋጋሚ ቃሏን ማጠፍና ጠብ ማጫር የለመደች ሀገር ናት ብለዋል። ለስትራቴጂ ሲባል መታገስ ዘመኑ አልፎበታል አሁን የሚያዋጣው መንገድ ዩናይትድ ስቴትስ ጃፓን ደቡብ ኮሪያና ቻይና ተነጋግረው ፒዮንግያንግን ማግለልና ጫና ማሳደር ነው ሲሉ አስረድተዋል የዩናይትድ ስቴትሱ ምክትል ፕሬዚደንት ቶኪዮ ውስጥ ተቀብለው ያነጋገሯቸው የጃፓን ጠቅላይ ሚኒስትር ሽንዞ አቤ በሁሉም አማራጭ መንገዶች የሚለውን እረዳለሁ ሁሉም አማራጭ መንገድ የሚለውን እረዳለሁ ብለዋል። አያይዘውም በሰላማዊ መንገድ ለማነጋገር ተስፋ የሚያደርጉ መሆናቸውን አክለው፣ ሆኖም ለመነጋገር ያህል ከሆነ ግን ፋይዳ አይኖረውም ብለዋል። የዩናይትድ ስቴትስ ምክትል ፕሬዚደንትና የጃፓን ጠቅላይ ሚኒስትር አስተያየቶቹን የሰጡት ሰሜን ኮሪያ ከባህር ሰርጓጅ መርከቦች ሰፈሯ ሚሳኤል ለመተኮስ ሞክራ ከከሸፈባት በኋላ ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። መካከለኛው ምስራቅንና አፍሪቃን ለመጎብኘት የተነሱት የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ሳውዲ አረቢያ ናቸው። በሳውዲ የጀመሩት ጉብኝታቸው ወደ ግብጽ፣ እስራኤል፣ ቃታርና ጅቡቲም ይወስዳቸዋል። ከቪኦኤ ዘጋቢ ካርላ ባብ የደረሰንን ሪፖርት አዲሱ አበበ ያቀርባል። መከላከያ ሚኒስትር ማቲስ ወደ ሪያድ ሲያመሩ ለጋዜጠኞች በሰጡት ቃል በሳዑዲ ጎረቤት የመን ያለው ውዝግብ ወደ የእርስ በርስ ጦርነት እንዳይለወጥ የተባበሩት መንግስታት በሚሸመግለው ርቀ ሰላም መፈታት እንዳለበት አስገንዝበዋል። የየመኑ ውዝግብ በኢራንና በሳዑዲ አረቢያ መካከል የሚካሄድ የውክልና ጦርነት አይነት ተደርጎ ነው ብዙውን ጊዜ የሚታየው። የዩናይትድ ስቴትስ ባለሥልጣናት እንደጠቆሙት ፕሬዚዳንት ዶናልድ ትራምፕ በኢራን ከሚደገፉት የሁጤ ሽምቅ ተዋጊዎች ጋር የሚካሄደውን ጦርነት ከሚደግፉት ከሳውዲ መሪዎች ጋር ስትራቴጂካዊ ግንኙነታቸውን ለማጠናከር ይፈልጋሉ። ሁጤዎች ከኢራን በሚላከው ሚሳይል ወደ ሳውዲ እንደሚተኩሱም ዩናይትድ ስቴትስ መረዳቷን ማቲስ ገልጠዋል። ማቲስ ከሳውዲ አረቢያ ንጉሥ ሳልማን እና ከሌሎች ባለሥልጣናት ጋር ከተገናኙ በኋላ በዚሁ ሳምንት ከእስራኤል ከግብፅና ከቃጣር ከፍተኛ የፖለቲካ መሪዎች ጋር እንደሚገናኙ ታውቋል። እነዚህ መሪዎች ይላሉ። ብራያን ከቱሊስ ለቪኦኤ ሲናገሩ፣ አዲሱን የአሜሪካ አስተዳደር አቋም በመደገፍ በክልላዊ ጠላታቸው ኢራን ላይ ቁጭታቸውን መወጣት ይፈልጋሉ። እኔ ባለፈው የካቲት ወር ሳውዲ በነበርኩበት ጊዜ እንደተረዳሁት እነዚህ መሪዎች ዛሬ የኦባማ አስተዳደር ስልጣን ላይ ባለመኖሩ እፎይታ አግኝተዋል። የኦባማ አስተዳደር ለኢራን ርኅራህ ያለው ብለው ያምናሉና ነው። ብራያን ካቱሊስ ዋሽንግተን ውስጥ ያለው የአሜሪካ ልማት ማዕከል ዲሬክተር ናቸው። የአሜሪካው መከላከያ ሚኒስትር ቀጣይ ጉዞ በአፍሪቃ የአሜሪካ ብቸኛ ወታደራዊ ጦር ሰፈር ወዳለበት ወደ ጅቡቲ ነው የሚሆነው። በዚያ ደግሞ ቻይናም ወታደራዊ ጦር ሰፈሯን እያቋቋመች መሆኗ ይታወቃል። የቻይና ፍላጎት ቤዢንግ አፍሪቃ ውስጥ ያላትን ይዞታ ማስፋፋት ነው ሲሉ ለቪኦኤ የተናገሩት የቀድሞው የዩናይትድ ስቴትስ መከላከያ ሚኒስትር ሩዲ ዲሊዮን ናቸው። ቻይና ይዞታውን አስፋፍታ ነው ያለችው። የቻይና ፍላጎት ደግሞ ከሰብአዊ እርዳታ ይልቅ እዚያ የሚገኘው የኃይል ምንጭ ነው። የቻይና እንቅስቃሴ ልማትን ያካተተ ነው ቢባልም አብዛኛው የአህጉሪቱ ማለት የአፍሪካ ህዝቦች ግን በከፋ ድህነት ላይ መኖራቸው አያጠያይቅም። ዩናይትድ ስቴትስ ሚሽጋን ክፍለ ሀገር ውስጥ ሁለት የሰባት ዓመት ሴቶች ልጆችን ገረዙ ተብለው የተከሰሱት ዶክተር የክስ ሂደታቸው እስከሚከናወን ታስረው እንዲቆዩ ዲትሮይት ከተማ ፍርድ ቤት ያስቻሉት ዳኛ አዘዋል። ዶክተር ጁማና ናግሮዋላ ቢለቀቁ አደጋ ሊያደርሱና ሹልክ ብለው ሊያመልጡም ስለሚችሉ እስር ቤት ነው መቆየት ያለባቸው ሲሉ ነው ዳኛው ትናንት ውሳኔ የሰጡት። ሐኪሟ ባለፈው ሳምንት በቁጥጥር ስር የዋሉት በሁለቱ ትንንሽ ልጆች ላይ ሕገ ወጥ የሆነ የግርዛት ተግባር ፈጽመዋል ተብለው ነው። በዘገባዎች መሰረት ሁለቱን ልጆች ቤተሰቦቻቸው ሚኒሶታ ክፍለ ሀገር ውስጥ የሚገርዝላቸው ቢያጡ ወደ ዲትሮይት ወስደው አስገርዘዋቸዋል። ሐኪሟ ግን እኔ በሃይማኖታዊ ባህል መሰረት ከልጆቹ የጾታ አካል ጫፉ ላይ ያለውን ለስለስ ያለ ቆዳ ገፈፍ አደረግኩ እንጂ ግርዛት አልፈጸምኩም ሲሉ ክሱን አስተባብለዋል። ሐኪሚቱ የሚበዙት ተከታዮች ህንዶች የሆኑ ዳዊዳ በሁራ የሚባል ለየት ያለ የእስልምና እምነት ተከታይ መሆናቸው ተገልጸዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቱርክ በተካሄደው ውሳኔ ህዝብ በጠባብ የድምፅ ብልጫ ማሸነፋቸውን እየገለጹ ላሉት ለፕሬዚደንት ረጀፕ ታይፕ ኤርዶዋን የደስታ መግለጫ መልእክት ልከዋል። ኤርዶዋን አሁን ሀገሪቱ ከምትተዳደርበት የፓርላማ ስርዓት ጠንካራ የሥራ አስፈጻሚ ስልጣን ወደሚሰጣቸው ወደ ፕሬዚደንታዊ ስርዓት በዚህ የውሳኔ ህዝብ ውጤት መሠረት እንደሚሸጋገሩ ታውቋል። ሁለቱ መሪዎች በስልክ መነጋገራቸውን የገለጠው ዋይት ሃውስ የሶሪያ ፕሬዚደንት ባሻር አልአሳድን በቅርቡ ለደረሰው የኬሚካል ጥቃት በተጠያቂነት መያዝ እንዳለባቸው መወያየታቸውን አስታውቋል። እስላማዊ መንግሥት ቡድን ስለቀጠለው ውጊያም ከእስላማዊ መንግስት ቡድን ጋር ስለቀጠለው ውጊያም የተነጋገሩት እነዚሁ መሪዎች ሽብርተኝነትን ግባቸው ዳር ለማድረስ በሚጠቀሙ ወገኖች ሁሉ ተባብረን መቆም አለብን ማለታቸውን ዋይት ሃውስ አመልክቷል። የቱርኩ ፕሬዚደንት ኤርዶዋን ተቃዋሚዎች የእሁዱ ውሳኔ ህዝብ ድምፅ አሰጣጥ በድጋሚ እንዲካሄድ እየጠየቁ ናቸው። ዓለም አቀፍ ታዛቢዎችም በምርጫው ፍትሐዊነት ላይ ጥያቄ አንስተዋል። ለዜና የተያዘው ሰዓት አበቃ አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15 580 በ15 630 በ15 700 እና በ15 785 ኪሎሄርትስ በ22 ሜትር ባንድ በ13860 በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ሪፖርቱ ገልጾ እነዚህም መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብሏል። መለስካቸው አመሀ ዝርዝሩ ልኮልናል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሪፖርታቸው የሚመለከተው የጊዜ ገደብ ከሰኔ ወር 2008 ዓ ም እስከ መስከረም 2009 መጨረሻ መሆኑን ከመጀመሪያው አመልክተዋል። የኮሚሽኑ የምርመራ ሪፖርት የሚያተኩርባቸው የሀገሪቱ ክፍሎችም የትኞቹ እንደሆኑ በዶክተር አዲሱ በዝርዝር ተመልክተዋል። በኦሮሚያ ክልል ሁከትና ብጥብጥ በተካሄደባቸው ዞኖች ማለትም ፍንፍኔ ዙሪያ፣ ምስራቅ ሸዋ፣ ሰሜን ሸዋ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄሌም ወለጋ፣ ጉጂ፣ ምዕራብ ጉጂ፣ ባሌ፣ ምዕራብ አርሲ እና ምስራቅ አርሲ በጠቅላላው በአስራ አምስት ዞኖችና ዘጠና አንድ ወረዳዎች እና ከተማዎች በአማራ ክልል ከሚገኙ ዞኖች በሰሜን ጎንደር፣ በደቡብ ጎንደር፣ ባህር ዳር፣ በምዕራብ ጎጃም፣ በምስራቅ ጎጃምና በአዊ ዞን በጠቅላላው በስድስት ዞኖችና ሀምሳ አምስት ወረዳዎችና ከተማዎች በተፈጠረ ሁከትና ብጥብጥ እንዲሁም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን በስድስት ወረዳዎችና ከተማዎች የነበረው ሁከትና ብጥብጥ ከሰብአዊ መብት አያያዝና አጠባበቅ አንጻር የምርመራ ቡድኖችን በማሰማራት የመስክ ምርመራ አድርገዋል። በሪፖርቱ ከአንድ መቶ ሰባ ገጽ ውስጥ አብዛኛውን የሸፈነው በኦሮሚያ ታይቷል የተባለው ሁከትና ብጥብጥ እንዲሁም ይህን ለመግታት የጸጥታ ኃይሎች ወስደውታል የተባለው ድርጊት ነው። ተፈጥረዋል ከተባሉት ሁከቶችና ብጥብጦች አንደኛው በቢሾፍቱ ሆራ አርሴዲ መስከረም 21 ቀን 2009 ዓ.ም የእሬቻ በዓል ሲከበር የተከሰተውን አሳዛኝ ሁኔታ ያስታወሱት ዶክተር አዲሱ 56 ሰዎች በተፈጠረው ሁከት መሞታቸውን ተናግረዋል። በአጠቃላይ በኦሮሚያ ክልልም ምርመራው አግኝቶታል ያሉትን እንደሚከተለው ገልጸውታል። ከሐምሌ 2008 እስከ መስከረም 2009 ዓ.ም በተካሄደው ሁከትና ብጥብጥ የ462 ሲቪል የ33 የጸጥታ ኃይሎች በድምሩ 495 ሰዎች ሕይወት አልፈዋል። የ338 የሲቪል እና 126 የጸጥታ ኃይሎች በድምሩ በ464 ሰዎች ላይ አካል ጉዳት ደርሰዋል። በመቶዎች ሚሊዮን የሚገመት የህዝብ፣ የመንግስትና የግል ባለሀብቶች ንብረት ወድመዋል። በዚህ መሠረት ይህንን ህግ በመተላለፍ በትጥቅ ጭምር የተደገፈ ሁከትና ብጥብጥ እንዲቀሰቀስ ያስተባበሩት በሽብርተኝነት የተፈረዱ እንደ ኦነግና ተባባሪዎቹ የፖለቲካ ድርጅቶች አመራርና አባላት በሰላማዊ መንገድ የፖለቲካ እንቅስቃሴ ለማካሄድ የተመዘገቡ ነገር ግን ከዚህ በተጻራሪ የቆሙ እንደ የኦሮሞ ፌዴራሊስት ኮንግረስ አመራርና አባላት በህግ ሊጠየቁ ይገባል። ኮሚሽነሩ በኦሮሚያ ክልል የህውከቱንና የብጥብጡን መሠረታዊ ምክንያት እንዲህ ሲሉ ገልጸውታል። በኢትዮጵያ ሰብአዊ መብት ኮሚሽን በ2008 ዓ ም ለፊድሪ የህዝብ ተወካዮች ምክር ቤት ሪፖርት ካቀረበ በኋላ ዳግም ያገረሸው ህውከትና ብጥብጥ አንደኛው መሰረታዊ መንስኤ ኮሚሽኑ በዚህ በቀደመው የምርመራ ሪፖርቱ በግልጽ እንዳስቀመጠው ስር የሰደደ የመልካም አስተዳደር እና የመብት ጥሰት ችግር ነው። ይህ በወቅቱ የተለየው የመልካም አስተዳደር ችግር የኦሮሚያ ክልላዊ መንግስት እንደ መሰረታዊ ችግር ተቀብሎት የነበረ ቢሆንም ይህ ምርመራ እስከተከናወነበት ጊዜ ድረስ ፈጣን ስር ነቀል ተከታታይነትና ወጥነት ያለው የመፍትሄ እርምጃ ባለመወሰዱ ሁከትና ብጥብጡ መቀጠሉን መገንዘብ ተችለዋል። አክለውም በኦሮሚያ ክልል የተፈጠረው ሰፊ የሥራ አጥነት ችግርም ሌላ የሁከቱንና የብጥብጡን መንስኤ አድርገው አቅርበውታል። ከነዚህም መሰረታዊ መንስኤዎች በተጨማሪ ግን ሌሎች አባባሽ ኃይሎች እንደነበሩም ምርመራው ያሳያል ብለዋል። ህገ መንግስታዊ ስርዓቱን በኃይል ለመናድ የትጥቅ ትግል ያወጀውና በኢፌዴሪ ህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ኦነግ፣ በሰላማዊ የፖለቲካ እንቅስቃሴ ለመስራት የተመዘገበው ኦፌኮ እንዲሁም በሁከትና ብጥብጥ የመንግስት ለውጥ እንዲመጣ የሚሰሩት የኦሮሚያ ሚዲያ ኔትወርክ፣ ማህበራዊ ድረገጾችና ሌሎች መሰል ዜና አውታሮች ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት፣ እንዲሁም በወጣቱ ዘንድ ያለው የስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን የተፈጠረውን ሁከትና ብጥብጥ የኮሚሽኑ ሪፖርት ያያያዘው የአካባቢው አስተዳደር ፈጥሯቸዋል ካላቸው ችግሮች ጋር ነው። ሌሎች አባባሽ ናቸው ያላቸውን ኃይሎችም ይዘረዝራል። ዶክተር አዲሱ ገብረ እግዚአብሔር በጌዲዮ ዞን በሌሎች ብሔረሰቦች ላይ ያነጣጠረ ዘመቻ በተደራጀ ሁኔታ ሲካሄድ መቆየቱ በግልጽ የሚታይና የሚያስከትለው አደጋም ተጨባጭና የቅርብ መሆኑ የሚመለከታቸው የጌዲዮ ዞን መስተዳደር በሚገባ እየተገነዘቡ ህውከቱ ከመቀስቀሱ በፊትም ሆነ በኋላ አስፈላጊውን የመከላከል እርምጃ መውሰድ አልቻሉም። በዚህ ረገድ በደረሰው የሰላሳ አራት ሰዎች ሕይወት መጥፋት የስልሳ ሰዎች ሕይወት ሰዎች አካል መጉደልና ንብረት መውደም በየደረጃው የሚገኙ የሚመለከታቸው የመንግስት አካላት በህግ ሊጠየቁ ይገባል። በደቡብ ክልል በዲላ ዞን ተፈጥሮ በነበረው ሁከትና ብጥብጥ ከተፈናቀሉት አራት ሺህ ሴቶችና ቁጥራቸው በውል በሙሉ ያልታወቁ ሕፃናት መፈናቀላቸው ታውቋል። በመሆኑም ለእነዚህ ለጥሰት ተገላጭ የህብረተሰብ ክፍሎች ትኩረት በመስጠት እገዛና ድጋፍ የክልሉ መንግስት ሊያደርግ ይገባል። በሰላማዊ መንገድ የፖለቲካ አማራጭን በማቅረብ ለመንቀሳቀስ በሕግ የተመዘገበው የጌዲኦ ዲሞክራሲያዊ ድርጅት የተባለ የፖለቲካ ፓርቲ አመራርና አባላት በጌዲኦ ዞን በተለያዩ የመንግሥት መዋቅር የሚገኙ የአመራር አካላትና የዞኑ ፖሊስ አንዳንድ አባላት ሁከቱን በመቀስቀስ በማደራጀትና በመምራት በነበራቸው ተሳትፎ ልክ በሕግ መጠየቅ አለባት። የኮሚሽኑ ሪፖርት በአማራ ክልል ተፈጥሮ ነበር ባለው ሁከትና ብጥብጥ ምክንያት ምርመራው አሳይቶኛል ያለውን በሰው ሕይወት እና አካል ላይ የደረሰ ጉዳት በሚከተለው መልኩ ዘርዝሮታል። አማራ ክልል በሰው ሕይወት እና አካል ላይ የደረሰው ጉዳት ዞን ጎንደር ከተማ ሞት ከሲቪል 14 ከጸጥታ አካል 11 ጎንደር ከተማ አካል ጉዳት ሲቪል 6 ጸጥታ አካል 17 ሰሜን ጎንደር ሞት ሲቪል 40 የጸጥታ አካል 14 ሰሜን ጎንደር አካል ጉዳት ሲቪል 51 የጸጥታ አካል 42 ዞን ባህር ዳር ሞት ሲቪል 19 የጸጥታ አካል 2 ባህር ዳር አካል ጉዳት 125 የጸጥታ አካል 10 ዞን ምዕራብ ጎጃም ሞት ሲቪል 9 የጸጥታ አካል 1 ምዕራብ ጎጃም አካል ጉዳት ሲቪል 34 የጸጥታ አካል 27 ዞን ደቡብ ጎንደር ሞት ሲቪል 16 የጸጥታ አካል የለም ደቡብ ጎንደር አካል ጉዳት ሲቪል 36 የጸጥታ አካል የለም ዞን ምስራቅ ጎጃም አካል ጉዳት አንድ ሰዋል ሲቪል እና የጸጥታ አካል ሁለት ዞን አዊ ሞት ሲቪል 12 የጸጥታ አካል ሁለት ዞን አዊ አካል ጉዳት ሲቪል 23 የጸጥታ አካል ሁለት ድምር ሞት ሲቪል 110 የጸጥታ አካል 30 አካል ጉዳት ድምር ሲቪል 276 የጸጥታ አካል 100። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ባቀረቡት ሪፖርት መሰረት በአማራ ክልል ተፈጥሯል ለተባለ ውከትና ብጥብጥ መሰረታዊ መንስኤዎች ናቸው የተባሉት በአመዛኙ ከኦሮሚያው ጋር ተመሳሳይነት አላቸው። የሚለየው በዚህ ክልል አለ የሚባለው የድንበር ችግር እንደሆነም ተገልጿል። ሪፖርቱ በወቅቱ በተለያዩ የአማራ አካባቢዎች የተቃውሞ ሰልፎችን አባብሰዋል ካላቸው የወልቃይት ጥያቄ አልተመለሰም በሚል በየድረገጹ የወጡ ከነበሩት መልእክቶች ሌላ ሰማያዊ ፓርቲንም ተጠያቂ አድርጓል። ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓ ም ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሠረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል። የኮሚሽኑ ሪፖርት በማጠቃለያው ላይ እንዳመለከተው ብጥብጡና እውከቱ በተፈጠረባቸው ስፍራዎች ሁሉ የጸጥታ ኃይሎች ተመሳሳይ እና ወጥ እርምጃዎች አልወሰዱም። በአንዳንድ ስፍራዎች የጸጥታ ኃይሎች ሕጋዊና ተመጣጣኝ ኃይል ሲጠቀሙ፣ በሌላ ስፍራ ደግሞ ሕገ ወጥና ተመጣጣኝ ያልሆነ እርምጃ ወስደዋል። ስለሆነም ሕገ ወጥና ተመጣጣኝ ያልሆነ ኃይል የተጠቀሙ በሕግ እንዲጠየቁ ምክር ሀሳብ አቅርበዋል። በመንግስት አስተዳደር ደረጃም ግዴታቸውን ያልተወጡትን በሕግ እንዲጠየቁ ሐሳብ አቅርበዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው በሌላ በኩል ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው በዚህ ሪፖርቱ በአባባሽነትና በአመጽጠሪነት የጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም ይላሉ። ፓርቲዎቹ ለኮሚሽኑ ሪፖርት በሰጡት ምላሽ ላይ የተጠናቀረው ዘገባ በዚህ ምሽት ዝግጅታችን ሁለተኛ አጋማሽ ላይ፣ ከጥቂት ደቂቃዎች በኋላ ማለት ነው፣ ይቀርባል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። ቡሩንዲ ውስጥ በመንግስት የሚታገዙ ታጣቂዎች በፕሬዚደንቱ ፒየር ንኩሩዚዛ ተቃዋሚዎች ላይ የከፈቱት የሽብር ዘመቻ እየተባባሰ እየተስፋፋ መምጣቱ በብርቱ ያሳሰባቸው መሆኑን የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ተናገሩ። ሊሳ ሽላይን ከጄኒቫ ለቪኦኤ ዘግባለች። ትዝታ በላቸው ታቀርበዋለች። በማህበራዊ ብዙሀን መገናኛ ላይ የሚዘዋወሩ የቪዲዮ ምስሎች የሰቆቃ ዘመቻውን ሰቅጣጭነት በግልጽ እንደሚያሳዩ የተባበሩት መንግስታት የሰብአዊ መብቶች ጉዳይ መስሪያ ቤት አስታውቋል። የከፍተኛ ኮሚሽነሩ ዛይድ ራአድ አልሁሴኒ ቃል አቀባይ ሩፐርት ኮልቪል ከ አንድ መቶ በላይ የሚሆኑ በመንግስት የሚታገዙ የኢምቦንራኩሩ ወጣት ሚሊሻ አባላት ለግጭት ህዝብን ሲያነሳሱ የሚያሳይ ቪዲዮ በምሳሌነት ጠቅሰዋል። ወጣቶቹ ተቃዋሚዎቻቸው እነርሱን መሳይ ኢምቦራኩሮዎችን እንዲወልዱ ማስረገዝ አሊያም መገደል እንዳለባቸው ሲናገሩ ይሰማል ብለዋል። እነዚህ አሸባሪ ወጣቶች የሚያሰሙት አስገድዶ የመድፈር ዘግናኝ ዛቻ በአብዛኞቹ የቡሩንዲ ግዛቶች እጅግ አስደንጋጭ ፍርሃትን ያቀጣጠለ ነው። ቪዲዮው የተደራጀውን ሚሊሻ ጥቃት ፈርተው አገር ጥለው የተሰደዱ የነገሩንን የሚያረጋግጥ ነው። ቪዲዮው ለመጀመሪያ ጊዜ ሲታይ ገዢው ፓርቲ ሲኤንዲዲ ኤፍዲዲ ከብሩንዲ ውጭ የተቀረጸ የሐሰት ወሬ ነው ነበር ያለው። ፓርቲው የቪዲዮው ይዘት እውነት መሆኑን ካረጋገጠ በኋላ ደግሞ በሰልፉ ላይ ወጣቶቹ ያሰሙት ዜማ የፓርቲውን ሞራል ወይንም ርዕዮተ ዓለም የማይመጥን ነው ነው ያለው። የሆነ ሆኖ ኮልቪል ባለፈው መጋቢት 27 የወጣው ቪዲዮ የሚያሳየው አንድ የተለየ ክስተት ሳይሆን እጅግ በስፋት ከሚካሄደው የሕዝብ መብት ጥሰት በጣም ትንሿን ነው ብለዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቃል አቀባይ ኮልቪል መስሪያ ቤታቸው ሴቶችን አስገድዶ መድፈርና ተቃዋሚዎቻቸውን ለማጥቃት የሚያነሳሱ በብሩንዲ ዙሪያ የተካሄዱ የስምንት ትላልቅ ሰልፎችን ቪዲዮ ማግኘቱን ተናግረዋል። በዚህ የሽብር ዘመቻ በተካሄደባቸው አንዳንድ ሰልፎች ላይ ከፍተኛ የመንግስት ባለስልጣናትም እንደተገኙ የገለጹት ኮልቪል በቡሩንዲ አስገድዶ መድፈር ተቃዋሚን ማሰቃየትና ሌሎች የሰብአዊ መብት ጥሰቶች እንደቀጠሉ ለቪኦኤ ገልጸዋል። አንዳንዶቹ የሰቆቃ ዘገባዎች እጅግ የሚሰቀጥጡ ናቸው። ሰዎችን በጋለ ስለት ማቃጠል፣ ከፊል ሰውነታቸው ላይ አሲድ መርጨት፣ በጠመንጃ ሰደፍ ጥርሶችን ማርገፍ፣ የወንድ ብልቶችን መቀጥቀጥ በጣም በጣም አሰቃቂ ድርጊቶች ናቸው። የብሩንዲ ጸጥታ አስጠባቂ ኃይሎችም ተቃዋሚዎች ላይ ሰቆቃ በመፈጸሙ ተግባር እንደተሳተፉ መረጃ አለም ብለዋል ኮልቪል። የተባበሩት መንግሥታት የሰብአዊ መብት ኮሚሽነር ዚያድ ራአድ አል ሁሴኒ የብሩንዲ ባለስልጣናት ይህንን የጥላቻና የጥቃት ኢሰብአዊ አድራጎት በፍጥነት እንዲያቆሙና እርምጃውንም እንዲያወግዙ ጥሪ አድርገዋል። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የተባበሩት መንግሥታት ድርጅት የዓለም የምግብ መርሃ ግብር ደብሊው ኤፍ ፒ በሁከት በሚታመሰው ሰሜን ምስራቅ የናይጄሪያ ግዛት በረሃብ ቀውስ የተጎዱ አምስት ሚሊዮን የሚጠጉ ሰዎችን ለመርዳት የሚያስችለው ገንዘብ እያለቀ መምጣት በብርቱ እንዳሳስበው አስታውቋል ቀውሱ የሚጎዳው ናይጄሪያን ብቻ ሳይሆን በቻድ ሐይቅ ሸለቆ ውስጥ የሚኖሩ ቤተሰቦችን በሙሉ ይሆናል ሲሉ አንድ የሀገሪቱ ከፍተኛ የሰብአዊ እርዳታ ባለስልጣን ተናግረዋል አኒታ ፓወል ከጆሃንስበርግ ያስተላለፈችው ዘገባ አለ ሰሎሞን ክፍሌ ያቀርበዋል የዓለሙ ድርጅት የምግብ ፕሮግራም በዚህ ዓመት ለናይጄሪያው የረሃብ ቀውስ ማስወገጃ ይውላል ተብሎ ከተጠየቀው 416 ሚሊዮን ዶላር እስካሁን እጁ የገባው ከመቶ 15ቱ እጅ ጥቂት ያነሰ ነው። እርዳታው የተጠየቀውም በረሃቡ ለተጎዱ 4 ሚሊዮን 700 ሺህ ሕዝብ ነው። የደብሊዩ ኤፍ ፒ የአካባቢው ተጠባባቂ አገናኝ መኮንን ኤሊዛቤት ብራያንት ሲናገሩ ኤጀንሲያቸው የተራበውን ሕዝብ እየመገበ ለማቆየት በቀጣዮቹ አምስትና ስድስት ወራት ጊዜ ውስጥ 200 ሚሊዮን ተጨማሪ ዶላር ያስፈልገዋል ብለዋል። ብራንት ከዳካር ለቪኦኤ ሲናገሩ ከመጪው መኸር በፊት ያለው የማቆያ ጊዜ በጣም አጭር ነው ብለዋል። በሰሜኑ ግዛት በተከታታይ ለሁለት ዓመታት የግብርናው ሥራ ተስተጓጉሏል። የተገኘ ምርት ባለመኖሩም በርዳታ የተጠየቀው ገንዘብ በአጣዳፊ መድረስ ይኖርበታል ሲሉ ያስረዳሉ። ገንዘቡ አሁኑኑ ያስፈልገናል። ለምሳሌ የረሃቡ ጊዜ ሲደርስ ማለትም የዝናቡ ጥረት ሲከሰት የምግብ ክምችት እንዲኖር ያስችለናል። ዝግጁ እንሆናለን ለሚያስፈልጉን ነገሮች ሁሉ። እንደ እውነቱ ከሆነማ እህሉ አለ። የሚያስፈልገን የምንገዛበት ገንዘብ ነው። ገዝተንም ለተረጂው ሕዝብ ማድረስ ይኖርብናል። ኤጀንሲው አሉ ኤሊዛቤት ብራያንት በማከል የሚታደለውን እህል መቀነስን ጨምሮ ሌሎች ጊዜያዊ እቅዶችን ነድፏል። ሁኔታው ወደ ቸነፈር ወይም ፋምን ወደሚባለው ደረጃ እንዳይደርስ ለመከላከልም ባለሥልጣናት የረድኤት ድርጅቶችን እየተማጸኑ ነው ብለዋል። ወደ ቸነፈር ከተቀየረ ብዙ ህይወት ጠፍተዋል ማለት ነው። በገንዘብ ደረጃም ብዙ ያስወጣል። የረሃቡን ሁኔታ አሁን ባለበት ደረጃ መከላከሉ ይበጃል። ወደ ቸነፈርነት እስኪለወጥ ጠብቆ ለማጥፋት ከመሞከር። ናይጄሪያ በአሁኑ ወቅት ለቸነፈር ከተጋለጡ አራት የአፍሪካ ሀገሮች አንዷ ናት። ሌሎቹ ሦስቱ የመን፣ ደቡብ ሱዳንና ሶማሊያ ሲሆኑ የተባበሩት መንግሥታት ድርጅት ባለሥልጣናት ሁኔታውን ዓለም አቀፉ አካል ከተፈጠረ ወዲህ የታየ ከፍተኛው ሰብአዊ ቀውስ ሲሉ ገልጸውታል። ሰሜን ምስራቅ ናይጄሪያ ውስጥ ሰባተኛ ዓመቱን ያስቆጠረው የነውጠኛው ቦኮ ሐራም አሸባሪ ቡድን የሚያካሂደው ውጊያ የግብርናውን ተግባር ሙሉ በሙሉ አስተጓጉሏል። በውጊያው ሳቢያ የረዴት ሠራተኞች ወደ አንዳንድ የቦርኖ ክፍለ ሀገር አካባቢዎች መድረስ አልቻሉም። የናይጄሪያ መንግሥት ዋናው የሰብአዊ እርዳታዎች አስተባባሪ ዶክተር አዮዴ አላኪጃ ለቪኦኤ ሲናገሩ የተፈጠረው ስጋት በአፍሪካ በሕዝብ ብዛት ትልቋን ሀገር ብቻ ሳይሆን በናይጄሪያ ግብርና ተዋጽኦ የሚተማመኑትን ብዙ ሚሊዮን የቻድ የኒጀርና የካሜሩንን ሕዝቦች ይመለከታል ብለዋል። እነዚህ ሕዝቦች እንደ ቀድሞ ማሽላና በቆሎ ማምረት ቢችሉ ኖሮ ከዚያም ወደ እነዚህ ተጎራባች ሀገሮች መላክ ቢችሉ ኖሮ በተለመደው መልክ ህይወት ይቀጥል ነበር። ያም ብቻ አይደለም፣ እነዚህ ሀገሮች እህል የሚያገኙት ከናይጄሪያ ነበር። በናይጄሪያ የተባበሩት መንግስታት ድርጅት ምክትል የሰብአዊ እርዳታዎች አስተባባሪ ባለፈው አርብ ለሞንድ በተባለው የፈረንሳይ ጋዜጣ ላይ ባሰፈሩት የግል አስተያየት በሰሜን ናይጄሪያ የእርዳታ አቅርቦት ጥረቶች መስተጓጎል በአካባቢው ጽንፈኝነት እንዲስፋፋ ማድረግ ይሆናል ሲሉ አስጠንቅቀዋል። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19ና በ49 ሜትር በአንድ አጭር ሞገድ ላይ እንዲሁም ናይል ሳት ላይ የሚተላለፍ ጋቢና በሚል ርዕስ የሚቀርብ ስርጭት አለ። እንድታደምጡ እንጋብዛለን። ከምሽቱ አንድ እስከ አንድ ተኩል በ1431 ኪሎ ሄርስ መካከለኛ ሞገድ ላይም ታገኙናላችሁ። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን፣ ዌብሳይታችን ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ ቪኦኤ አምሃሪክ ላይ አለን። ተከተሉን፣ ተነጋገሩ። በእጅ ስልካችሁ ደግሞ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጫን አድርጋችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቆንጆ አፖች ናቸው። ሌሎችም በርከት ያሉ መረጃዎችን ማግኘት ትችላላችሁ ከዌብሳይታችን ና ከእነዚህ አፖቻችን። አሁን ከምሽቱ 3 ሶስት ሰዓት ከ ሰላሳ አምስት ደቂቃ ነው። በአዲስ አበባ ና በአካባቢዋ ዋሽንግተን ዲሲ እና በአካባቢዋ ደግሞ ከቀኑ 8 ሰዓት ከ ሰላሳ አምስት ደቂቃ ነው። ማክሰኞ ሚያዝያ አስር የዜናና የትንታኔው ክፍለ ጊዜ ተጠናቋል። ክቡራትና ክቡራን አድማጮች አሁን ሙዚቃ እንጋብዛቸው ተሾም ...yine akal atışı olmazsa Yeni akalp'in evin dışı... ...ben ağırsın şanlım... ...hanca be... ...yav tırçınlı şanlım... ...yeni akalp'in evin dışı... ...ben be... Yautel shalla Bahasa peraka dieralam dekat dengan z ya mauladul irhak dieralam I thought you had me all alone, but you back on I I the <tries> name

የተሾመ አሰግድን የኔ አካል ነው የሰማችሁት። ክቡራትና ክቡራን አድማጮች የፕሮግራሙ መሪ ንጉሱ ታምሬ፣ ቴክኒሻኑ ኦድሪስ ሬጅስ፣ የምናስተናግዳችሁም ቆንጅት ታየና ሰሎሞን አባተ በስቱዲዮ ከእናንተ ጋር እስከ ምሽቱ ሶስት ሰዓት እንዘልቃለን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በ አማራና በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ ስድስት መቶ ስልሳ ዘጠኝ ሰዎች ህይወት ጠፍቷል ሲል የኢትዮጵያ የሰብአዊ መብት ኮሚሽን አስታወቀ ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች አንድ ሺ አስራ ስምንት ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀዬ መፈናቀላቸውን አመልክቷል አክሎም የተፈጠረውን ሁከት ለመግታት በጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስት የተቋቋመውና በመንግስት በጀት የሚንቀሳቀሰው የኢትዮጵያ የሰብአዊ መብቶች ኮሚሽን በዚህ ሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኮሚሽኑ በዛሬው ሪፖርቱ ገልጾ እነዚህ መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብሏል። በሌላ በኩል የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው በዚህ ሪፖርቱ በአባባሽነትና በአመስ ጠሪነት የጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት ስለሆነ ሪፖርቱ ተአማኒነት የለውም ብለዋል። ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት ዝግጅታችን ይቀጥላል። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት። ለአስተያየቶቻችሁ የስልክ መስመራችንን ማግኘት ላልቻላችሁ አድማጮቻችን ይቅርታ እንጠይቃለን። መጠነኛ የቴክኒክ ችግር እንዳለ ይሰማናል። እንደ ተስተካከለ ያ ችግር አስተያየቶቻችሁን መስጠት መቀጠል ትችላላችሁ። ክቡራትና ክቡራን፣ በኢሜይል ከደረሱን አስተያየቶች መካከል አንድ እናሰማችሁ። ሰላም፣ ለአሜሪካ ድምፅ የአማርኛ ክፍለ ጊዜ አዘጋጆች፣ በቅድሚያ የከበረ ሰላምታ ይድረሳችሁ። የኢትዮጵያን ሕዝብ ያሳዘነና ያስቆጣ የአህያ ቄራ በመንግስት እንዲዘጋ መወሰኑን ስለሰማሁ በጣም ደስተኛ ነኝ። በዚህ አጋጣሚ መንግስት የሕዝብን ስሜት ተገንዝቦ ይህንን እርምጃ በመውሰዱ የኢትዮጵያን መንግስት ማመስገን እፈልጋለሁ። እናንተም የአሜሪካ ድምፅ የአማርኛ ክፍለ ጊዜ አዘጋጆች ይህንን አስመልክቶ ላቀረባችሁት ዘገባ በአድማጮቻችሁ ስም ላመሰግናችሁ እወዳለሁ። የሕዝብ ድምፅ ናችሁና በርቱ። የዘወትር አድማጫችሁ ነኝ አቶ ፈለቀ ገበያው ብለዋል። የዘጋውን መስሪያ ቤትና የኩባንያውንም አስተዳዳሪዎች አቅርበን ለማነጋገር ጥረት እያደረግን ያለ ነው። በቅርቡ ተጨማሪ ዘገባ ይዘን እንመለሳለን። ይህን በተመለከተ ተከታዩ ዘገባ የኢትዮጵያ ሰብዓዊ መብት ኮሚሽን ባወጣው የዛሬ ሪፖርቱ ላይ ተቃዋሚ ድርጅቶችና የሚዲያ ተቋማት የሰጡት ምላሽ ዘገባ ይሆናል። የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው ሪፖርቱ በአባባሽነትና በአመፅ ጠሪነት የጠቀሳቸው የፖለቲካ ድርጅቶች እና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም እያሉ ነው። ያነጋገረቻቸው ጽዮን ግርማ ናት። በተከታዩ ሪፖርት ይዘዋለች። ኮሚሽኑ በዛሬ ዕለት ለሕዝብ ተወካዮች ምክር ቤት ባቀረበው የምርመራ ሪፖርቱ በአማራ በኦሮሚያና ና በደቡብ ክልል ተከስቶ ለነበረው ችግር መነሻው የመልካም አስተዳደር የኦሮሚያ ክልል በአዲስ አበባ ማግኘት ያለበትን ጥቅም ሕገ መንግስቱ በሚደነገገው መሰረት ተግባራዊ ያለመደረጉ ና የአዲስ አበባ ማስተር ፕላን ዋነኛ ናቸው ካለ በኋላ እንደ ኦሮሞ ነጻ አውጪ ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሚያ ሚዲያ ኔትወርክ ኦኤምኤን አባባሽ ና የአመፅ ጥሪ ቀስቃሽ ነበሩ። በዚህም የሃይማኖት እኩልነትን እንደዋል የሰዎችን በህይወት የመኖር መብት ጥሰዋል ብሏቸዋል። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተካሄደው የህዝብ አመፅ አይደለም፣ የተካሄደው የህዝብ የመብት ጥያቄ ነው ብለው ይጀምራሉ። መጀመሪያም ቢሆን ህዝብ መብቱን በሚጠይቅበት ጊዜ የታዘዘው የታጠቀ ኃይል ነው። ነገሩን ሁሉ ያበላሸው እዚህ ላይ ነው። የአስተዳደር ብልሹነት፣ ሙስና፣ የመሬት ቅሚያ በየቦታው ህገ መንግስቱን በትክክል ያለመጠበቅ፣ ህገ መንግስቱን ተግባራዊ ያለማድረግ፣ የሰብአዊ መብት ጥሰት፣ እነዚህ ሁሉ ህዝብ እንዲነሳሳ ያደረገው ይሄ ነው። ዳር ብሉም ኦልሬዲ መንግስት ቀደም ብሎ ይሄንን ሙሉ በሙሉ ተቀብሎታል። ከዛ በኋላ ለተነሳው እነሱ እንደ እንደ ሽፋን ያቀረቡት እንጂ። ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህወሓት አባል ነው። ራሱ መስካሪ፣ ራሱ ፈራጅ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለውም። ወገናዊነት ያለበት ሪፖርት ነው እንጂ ገለልተኛ ሆኖ በገለልተኝነት የታየ አይደለም። አሁን የተደረገውን ሁሉ ወይ ህጋዊ ለማድረግና በመንግስት በታጣቂዎች የተወሰዱት እነዛን ጉዳቶች በሙሉ ለመሸፋፈን በመንግስት በኩል እንደ ማስረጃ የቀረበ በሰብዓዊ መብት ኮሚሽን አጣሪነት ይህ ህጋዊ ለማድረግና ሽፋን ለመስጠት የተደረገ እንጂ በምንም አይነት ገለልተኛ የሆነ አካል እንዲያጣራ ነው እኛ የምንፈልገው። ይህንን ጉዳይ ለምሳሌ ዶክተር አዲሱ የምርጫ ኮሚሽን ምክትል ሊቀመንበር ነበር። ከዛ ምርጫውን ሲያጠናቅቅ እንደገና ደግሞ ወደዚህ ወደ ሰብአዊ መብት ኮሚሽነር ሆኖ ነው የመጡት። እና የህወት አባል ናቸው፣ የመንግስት አካል ናቸው። የመንግስት አካል ሆኖ በአንድ በኩል መንግስት የሚጠየቅበትን ራሱ መንግስት አጣሪ እና መርማሪ፣ ራሱ ፍርድ ቤት አቅራቢ፣ ራሱ ሁሉንም ፈጻሚ በሆነበት ሀገር የከላይ ጥፋተኛ ነው ብሎ ለመደምደም። እኔ የሞራል ጉድለት ነው አለው ነው ነው የሚለው የሰማያዊ ፓርቲም በዚህ የኮሚሽኑ ሪፖርት ላይ ተጠቅሷል ፓርቲው በባህር ዳር የሰልፍ ጥሪ ካደረገ በኋላ የጠራቸው ሰዎች ስረዛውን ሊሰሙ በማይችሉበት ሁኔታ ማምሻውን ሰልፉን ሰርዞታል በእለቱ ለተፈጠረው አመፅና ለደረሰው ጉዳትም አባባሽ መሆኑን ሪፖርቱ ይዘረዝራል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለነገሩ ከዚህ በፊትም በቂሊንጦ ቃጠሎ ገና ፍርድ ቤት ጉዳዩን ሳይጨርስ ኮሚሽኑ ተከሳሾችን ተጠያቂ የሚያደርግ ሪፖርት አውጥተዋል ብለው ይጀምራሉ። በዛሬውም ሪፖርት ላይ ምንም አይነት ማስረጃ ሳያቀር፣ ምንም አይነት ያንን የሚያሳይ ነገር ሳያቀር ዝም ብሎ ፓርቲውን ተጠያቂ አድርጓል። ይሄ እንግዲህ ለማን እንደሚሰራ ገለልተኝነቱንም ከዚህ በፊትም ያው በህዝቡ ዘንድ ያለው ገለልተኝነት ጥያቄ አለ ነው የሚያረጋግጥ የሰብአዊ መብት ኮሚሽኑ ከዚህ በፊት የገለልተኝነት ጥያቄ ይቀርብበት ነበር። ገለልተኛ አይደለም፣ ለአንድ አካል ያደላ ነው፣ ህዝብን ወግኖ አይደለም የሚቀርበው። አፊሌትድ ናቸው ለፓርቲው ተቃሪዎቹም ኮሚሽኑ ተቃሪዎች። ስለዚህ ያንን የሚያሳይ ነው ሪፖርቱ፣ የኮሚሽኑን ኃላፊዎች አፊሌሽን የሚያሳይ ነው። ከዚህ በፊት እኮ በፕሬዚዳንቱም በጠቅላይ ሚኒስትሩም ጥፋቱ የመንግስት እንደሆነ የመንግስት ኃላፊዎች እንደሆነ የካቢኔ ኮሽን ሁሉ እኮ ተደርጓል ጥፋቱ የመንግስት ተብሎ ማለት ነው ይህንን የመንግስት ጥፋት ይህንን የገዢ ፓርቲ ጥፋት መልሶ እንደገና ወደ ህዝብና ወደ ፓርቲዎች ማድረግ ትክክል አይደለም። አጥብቻ ለ ትክክል አይደለም። መታደስ አለብኝ በጥልቀት ካለ ራሱ ነው ስህተቱን መውሰድ ያለበት። ምን አይነት ሁለት ምላስ መሆን ነው ይሄ? የአሰራር ድክመትም ሆነ በየትኛውም ቃል ይግለጸው ድክመት አለብኝ ጥፋት አለብኝ ካለ ሙሉን ነው መውሰድ ያለበት መንግስት ብዬ ነው ማምነው። ስለዚህ ትክክል አይደለም፣ በህዝቡም ላይ በፓርቲዎችም ላይ የሚያደርገው ጥፋትን ወደ ሌላው የማላፈት ነገር ትክክል አይደለም፣ ምናወግዘው ነው የኦሮሚያ ሚዲያ ኔትወርክ በአመፅ ጠሪነትና በአባባሽነት ተጠቅሷል። የሚዲያ ኔትወርኩ ስራ አስኪያጅ አቶ ጀዋር መሐመድ ኦኤምኤን እንደ ማንኛውም ሚዲያ የነበሩ ጥሪዎችን ሲያስተላልፍ በሀገሪቱ ውስጥ ሲካሄዱ የነበሩ ግድያና ድብደባዎችን ሲዘግብ በፎቶና በቪዲዮ የተደገፉ መረጃዎችን ለህዝብ ሲያቀርብ ነበር። ይህ ደግሞ ወንጀል አይደለም ይላል። ኦኤምኤን እንደሚታወቀው የኦሮሞን ህዝብ ፍላጎት፣ ጥቅምና መርት እንዲሁም ባህላዊ ጉዳዮች ላይ ሪፖርት ለማድረግ የተመሰረተ ተቋም ነው ልክ እንደ ማንኛውም ሚዲያ ባለፈው አመታት በ ና በኦሮሚያ ውስጥ ሲካሄዱ የነበሩ ፖለቲካዊ ክስተቶችን ሲዘግብ ነበረ። በተለይ በኦሮሚያ ውስጥ የነበረውን የህዝብ ትግል ሪፖርት ያደረገው ነበረ። መንግስት ሲወስዳቸው የነበሩ እርምጃዎች እንዲሁም ደግሞ ከተሰላፊዎች ሲደረጉ የነበሩ እርምጃዎችን ተጨባጭ በሆነ መልኩ ሲዘግብ ነበረ። በዚህ ደግሞ የምንኮራበት እንጂ የምናፍርበት አይደለም። ወይምን አመጽ ማነሳሳት አላማም የለውም። የመቀስቀስ አላማም የለውም። አመፅ ከተነሳ ግን ያንን አመፅ የመዘገብ ጉዳት ከደረሰ ያንን ጉዳት የመዘገብ ኃላፊነት አለበት። ይሄንን በሚገባ ስናደርገው የነበረ ነው። አሁን ስርዓቱ የሚያቀርበው ክስ ከዛሬ ወር በፊት ከተደረገው ክስ የተለየ ምንም ነገር የለም። ኦኤምኤን እና ሌሎች ሚዲያዎችን ለማሸማቀቅ፣ ለማስፈራራት የሚያደርጉት ክስ እንጂ ነጻና ገለልተኛ ሚዲያ ማድረግ ያለበትን ነገር በድፍረት በቆራጠኝነትና ፕሮፌሽናል በሆነ መልኩ ሰርተነዋል። በአማራ ክልል ለተከሰተው አመፅ የወልቃይት የማንነት ጥያቄ አልተመለሰም የሚሉ ጥያቄዎች፣ የትግራይ የበላይነት አለ የሚሉ ቅሬታዎች፣ የዳሽን ተራራ በመማሪያ መጽሐፍ ውስጥ በትግራይ ክልል ስር እንዲካተት መደረጉ፣ የጠገዴ ወሰን ድንበር ምላሽ ያገኝና የአማራ መሬት ለሱዳን ተሰጥቷል የሚሉ ጥያቄዎች መሆናቸውን ኮሚሽኑ ይዘረዝራል። ሐምሌ አራት ቀን ሁለት ሺ ስምንት ዓመተ ምህረት በሽብር የተጠረጠሩ ግለሰቦችን ለመያዝ በተሞከረበት ጊዜ የወልቃይቴ ማንነት ጥያቄ ለማዳፈን ነው በሚል ኢሳትን በመሳሰሉ የሽብር መጠቀሚያ ሚዲያዎች መልእክቶች ተላልፈዋል፣ ይላል ሪፖርቱ። የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው በዚህ ላይ አጠር ያለ ማብራሪያ ሰጥተዋል። እንግዲህ ይሄ ሪፖርት ከጠቀሳቸው ጉዳዮች አንዱ ኢሳትን በተመለከተ በሀገሪቱ የነበሩትን ችግሮች እርግጥ ችግሩን ጠቅሷል። አንዱ የተጠቀሰው ችግር የመልካም አስተዳደር ችግር ነው። እንግዲህ ይሄ ዋነኛ ችግር ከሆነ ኢሳት በአባባሽነት ከተጠቀሱት መካከል ነው። እንግዲህ ይሄ ሊሆን የሚችል ነገር አይደለም። ኢሳት ያለውን እውነታ አጉልቶ ያወጣል። ይሄ እንግዲህ ዋና ስራውና ዋናው ተልእኮ ነው። ከዚህ ተልእኮ በመነሳት በኢትዮጵያ ውስጥ የሚካሄዱ የሰብአዊ መብት ረገጣዎችን፣ በህዝብ ላይ የሚደርሱ ሰቆቃዎችን፣ የህዝብ ችግሮችን በተለያየ ጊዜያት አጉልቶ እንደሚያወጣ ይታወቃል እና ይሄን ስራ መስራቱ Ooh, that's what I said gnono in Mickey እንደ አባባሽ ወይም ደግሞ እንደ አሸባሪ ቤታ የሚገባው ነገር እንዳልሆነ ግልጽ ይመስለኛል። አራቱም ያነጋግርኳቸው የድርጅቱ መሪዎችና የሚዲያ ተቋማቱ ኃላፊዎች በዋናነት የኮሚሽኑን ገለልተኛነት ጥያቄ ውስጥ ይከታሉ። በኢትዮጵያ ለተፈጠረው ሕዝባዊ ተቃውሞ የተወሰደውን እርምጃና የሞተውን ሰው ቁጥር፣ የቆሰለውን፣ የታሰረውንና የተፈጸመውን የሰብአዊ መብት ጥሰት ለማወቅ የሚያስፈልገው ገለልተኛ የሆነ አጣሪ አካል ነው ይላሉ ለገለልተኛ የመርማሪ ቡድን በር ዘግቶ ገለልተኛ ባልሆነ አካል በተደረገ ምርመራ የሚመጣ ሪፖርት ተቀባይነት ሊኖረው አይችልም ብለዋል። የማክሰኞ ምሽት ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ተከታዩ ዝግጅት ንግድና ምጣኔ ሀብት ነው። የዓለም ምጣኔ ሀብት ካለፈው ዓመት በተሻለ እድገት ይቀጥላል ሲል የዓለም የገንዘብ ድርጅት አይኤምኤፍ የምጣኔ እድገት ትንበያ አስታውቋል። በዚህም መሠረት ኢትዮጵያ ባለፈው ዓመት በተመሳሳይ ወቅት ወጥቶ ከነበረው የ4.5 ከመቶ ዝቅተኛ እድገት በቀጣዩ ዓመት በ7.5 ከመቶ እንደምታድግ ሲተነብይ፣ ኤርትራ በ3.3 ከመቶ አፍሪካ በአጠቃላይ ደግሞ በ3 አምስት ከመቶ በላይ የሆነ እድገት እንደሚያስመዘግቡ ተቀምጧል። በዋሽንግተን ዲሲ ዛሬ የተጀመረውን የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ተከታትሎ ሄኖክ ሰማግዜር ቀጣዩን ዘግቧል። ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ነበር። የሸቀጦች ገበያ በዓለም ዙሪያ መውደቅ፣ በተለይ በነዳጅ ሀብት የሚተዳደሩ ምጣኔዎች እጅጉን የጎዳበት ዓመት ነበር። ለቀጣዩ አንድ ዓመት የዓለም ገንዘብ ድርጅት አይኤምኤፍ ባስቀመጠው ትንበያ መሠረት መሻሻል ታይቷል። ከሶስት መቶኛ በዜሮ ነጥብ አንድ ከፍ ብሎ እንደሚያድግ የተተነበየው የዓለም ምጣኔ ዘንድሮ ሶስት ነጥብ አምስት ከመቶ የሚያህል እድገት ያሳያል። የአፍሪካ ምጣኔም ከዓለሙ አማካይ ጋር የተስተካከለ ሆኗል። ከዚህ ቀደም በፍጥነት የሚያድጉ ሀገሮችን ያካተተው የአፍሪካ ምጣኔ ከዓለሙ አማካይ ከፍ ብሎ ያድግ የነበረ ቢሆንም ባለፉት ሁለት ዓመታት ይሄ በጎ እድገት ተቀዛቅዟል። ምክንያት ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው አሉታዊ ተጽዕኖዎች ናቸው። አፍሪካ ከናይጄሪያ እስከ ሶማሊያ፣ ከደቡባዊ አፍሪካ እስከ ኢትዮጵያ ኤሊኞ የተሰኘ የአየር ሁኔታ ተጽዕኖ ስር ነው የሰነበቱት። ድርቅና ረሃብ በተለይ በአፍሪካ ቀንድ ሀገሮች ተስፋፍቷል። እነዚህ ሁኔታዎች በተለይ በነዳጅ ሀብትና በሌሎች የሸቀጥ ገበያዎች ምጣኔ ሀብታቸው የሚመካ ሀገሮችን ክፉኛ ደቁሷል። የአይኤምኤፍ የጥናትና ምርምር ክፍል ኃላፊ ሞሪስ ኦስተርፌልድ ያስረዳሉ። አፍሪቃ በምጣኔ ሀብት እድገት ዙሪያ ሰፊ ልዩነቶች ያሉባት አህጉር ነች። እያንዳንዱ አገር የራሱ የተለዩ ፈተናዎችና እድሎች ያሉበት ሁኔታን እናጤናለን። አንዳንድ አገሮች በተለይ ነዳጅ አምራቾች ያልሆኑና ከነዳጅና የሸቀጥ ዋጋ መቀነስ ጋር በተያያዘ ወጪ የቀነሱና መሻሻልን ያሳዩም እንመለከታለን። በአንጻሩ ደግሞ የነዳጅ ሀብታቸውን ለውጭ ገበያ የሚያቀርቡ እንደ ናይጄሪያ፣ አንጎላና ሌሎች የውጭ ገበያ ላይ የሚመኩ እንደ ደቡብ አፍሪካ ያሉት ሀገሮች እድገታቸው ቀንሶ በጭንቅ ላይ ናቸው። በአፍሪካ አህጉር ሰላምና መረጋጋት መጥፋት እንዲሁም ከአየር ንብረት ለውጥ ጋር በተያያዘ የተከሰቱ ድርቅና ረሃብ ምጣኔዎችን እየጎዱ መሆኑን የዓለም የገንዘብ ድርጅት የጥናት ክፍል መሪ ኦብስተርፌልድ ይናገራሉ። በአጠቃላይ የዓለም ምጣኔ ካለፈው ዓመት ጋር ሲነጻጸር አፍሪቃ በምጣኔ ሀብት እድገት ዙሪያ ሰፊ ልዩነቶች ያሉባት አህጉር ነች። እያንዳንዱ አገር የራሱ የተለዩ ፈተናዎችና እድሎች ያሉበት ሁኔታን እናጤናለን። አንዳንድ አገሮች በተለይ ነዳጅ አምራቾች ያልሆኑና ከነዳጅና የሸቀጥ ዋጋ መቀነስ ጋር በተያያዘ ወጪ የቀነሱና መሻሻልን ያሳዩ እንመለከታለን። በአንጻሩ ደግሞ የነዳጅ ሀብታቸውን ለውጭ ገበያ የሚያቀርቡ እንደ ናይጄሪያ አንጎላና፣ ሌሎች የውጭ ገበያ ላይ የሚመኩ እንደ ደቡብ አፍሪቃ ያሉት አገሮች እድገታቸው ቀንሶ በጭንቅ ላይ ናቸው። የዓለም የምጣኔ ሀብት እድገት መሻሻል እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገሮችን የሚጠቅም እንደሆነ ባለሙያዎቹ ጨምረው ያስረዳሉ። የዩናይትድ ስቴትስ ምጣኔ በዘንድሮ ዓመት በእጅጉ የተሻለ ትንባያ ተሰጥቶታል። ባለፈው ዓመት 16 ከመቶ እድገት ያሳየችው አሜሪካ በ ሶስት ከመቶ እንደምታድግ ነው የዓለም የገንዘብ ድርጅት የተነበየው። ለዚህም ምክንያቱ ይላሉ የጥናት ክፍሉ ኃላፊ የፕሬዚዳንት ዶናልድ ትራምፕ ፖሊሲ ኢንቨስትመንትን ያበረታታል የሚል ተስፋና በተጨማሪ ደግሞ የግብር ፖሊሲያቸው እንደሆነ አስረድተዋል። የዩናይትድ ስቴትስ ትንባያችን በተወሰነ ደረጃ የገንዘብ ፍሰት ያጠናክራል ከሚል ግንዛቤ ውስጥ ያካተትነው የግብር ማሻሻያ ፖሊሲ ጋር የተያያዘ ነው። የግብር ማሻሻያው በእርግጥ ስራ ላይ ስላልዋለ ሳይሆን ቀረ፣ በቀጣዩ ዘገባችን ማስተካከያ የምናደርግበት ይሆናል። ቀጣዩ ዓመት በዓለም ገበያ የገንዘብና የምርት ፍላጎት የሚጨምርበት የገንዘብ ገበያዎች የሚነቃቁበት እንደዚሁም መሠረታዊ የመዋቅር መሻሻሎች በተፈጠረባቸው ሀገሮች እድገት የሚታይበት ነው ይላል የዓለም የገንዘብ ድርጅት አይ ኤም ኤፍ ትንበያ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከዋሽንግተን አድማጮች። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኡጋንዳ ጤናማ ማህበረሰብ የመገንባት ጥረቷን ከፍ ማድረግ እንዳለባት ተገልጠ። በቅርቡ በተካሄደ የኡጋንዳ ጤና ጥበቃ አገልግሎት ጥናት መሠረት አንዳንድ ጥረቶች አዎንታዊ ውጤቶችን አስመዝግበዋል። በርካታ ሴቶች በጤና ጣቢያዎች ይወልዳሉ። ከአምስት ዓመት በታች የሚሞቱ ሕፃናት ቁጥር ቀንሷል። ወባን ለመከላከል የሚያስችል ቢያንስ አንድ የተባይ ማጥፊያ መድኃኒት የተረጨበት አልጋ በየመኖሪያ ቤቱ አለ። ይህ አያያዝ የሚያስደስት ቢሆንም ሐቁ ግን አስደንጋጭ ነው። የብዙ ኡጋንዳውያን ጤንነት አሳሳቢ ብቻ ሳይሆን ጥሩ ሁኔታ ላይም አይደለም። በተለይ ደግሞ ሕፃናት አስደንጋጭ የጤንነት ደረጃ ላይ ይገኛሉ። የአገሪቱ የጤና ጥበቃ አያያዝ በጥሩ ሁኔታ ላይ አለመሆንና የሕዝብ ቁጥር እያደገ መምጣት ጋር ይህንን በግልጽ ለማስቀመጥ ከበቂ ማስረጃ ጋር እናየዋለን። ግልጽ ማስረጃን ሲባል በማደግ ላይ ባሉ አገሮች በጤናና በዜጎች ደህንነት ጥበቃ ላይ የሚደረግ ጥናት ለእድገትና ለብልጽግና ወሳኝ ነገር ነው። ፕሬዚዳንት ሙሰቪኒ እንደ አውሮፓ ቆጣጠር በ2001 ዓ ም ባደረጉት የአቡጃ ውሳኔና እንደገና እንደ አውሮፓ ቆጣጠር በ2013 ባጸደቁት መሠረት የአገሪቱ 15 ከመቶ በጀት ለጤና ጥበቃ እንደሚውል ተመልክቷል። የአሐዝ ዛሬ 7 ከመቶ ላይ ቆሟል። የኡጋንዳ መንግስት ለቀጣዩ የበጀት ዓመት ያቀደውም ከጤና ጥበቃው ላይ አንድ ሦስተኛው የሚቀነስ መሆኑን ያመለክታል። የኡጋንዳ ዜጎችን የጤና ጥበቃ ይዞታ ለማሻሻል ብዙ መሰራት ይኖርበታል። በተለይም የሕፃናቱንና የወጣቱን ሕይወት ለመታደግ ከፍተኛ ጥረት ያሻል። በአሁኑ ወቅት ወደ ሁለት ነጥብ አራት የኡጋንዳ ሕፃናት በተመጣጠነ የምግብ እጥረት ላይ ይገኛሉ። ኤች አይቪ በደማቸው ውስጥ ካሉ ሰዎች መካከል ጸረ ኤች አይቪ መድኃኒት የሚያገኙ አንድ ሦስተኛዎቹ ብቻ ናቸው። በወባ ረገድ የህሙማን ቁጥር በዓመት 8 ነጥብ 5 ሚሊዮን ተመዝግቧል። ዩናይትድ ስቴትስ የኡጋንዳን የጤንነት ሁኔታን ለማሻሻል የበኩሏን ጥረት እያደረገች ነው። ባለፈው ዓመት ወባን ለማጥፋት፣ ኤች አይቪ ኤድስ ስርጭትን ለመገደብ፣ ቲቪን ለማስወገድ እና የሕፃናት ሞት ለመቀነስ የአምስት መቶ ሚሊዮን ዶላር መደባለች። ይህም ህይወትን እያዳነ እንደሆነና የጤና ጥበቃውን ይዞታ እያሻሻለ እንደሆነ እንረዳለን። ሆኖም ኡጋንዳ ከዚህ የበለጠ ትኩረትና ጥረት ማድረግ ይኖርባታል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ አካባቢ ነው። አጠር አጠር ያሉ መረጃዎችን ለማካፈል ያህል አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ7 ሳንቲም ተመንዝሯል። በኢትዮጵያ ብሔራዊ ባንክ 18 ምንዛሬዎችን የያዘ ዝርዝር በየጊዜው ይወጣል። ላለፉት አስር ቀናት ብሔራዊ ባንክ ዌብሳይቱን አላደሰም። ስለዚህ የመጨረሻን ውጤት ከኢንተርኔት ያገኘሁትን ነው ማካፍላችሁ ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ ሚያዝያ 11 2009 ዓ ም አዲስ አበባ ከፊል ፀሐያማ ትሆናለች። ከፍተኛ ሙቀቷ 27፣ ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። የማጠቃለያ ዜና ቆንጅት ካለን እጃችን ላይ ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የስድስት የ ስድስት መቶ ስልሳ ዘጠኝ ሰዎች ይወጠፍቷል ሲል የኢትዮጵያ የሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የፀጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስት የተቋቋመውና በመንግስት በጀት የሚንቀሳቀሰው የሰብአዊ መብቶች ኮሚሽን በሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትና ምጣኔ ሀብታዊ ችግር መሆኑን ገልጾ እነዚህን መንስኤዎች ህጋዊና ህጋወጥ የፖለቲካ ኃይሎች አባብሰዋል ብሏል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራልን ንጉሱ ታምሬ ነው። ኦድሬስ ሬጅስ የቴክኒክ መሐንዲስ ነበር። በምሽቱ ፕሮግራም አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታይና እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። Karfi da shi